የዩናይትድ ስቴትስ የበሽታ መከላከልና መቆጣጠር ማዕከል ሲዲሲ የኮቪድ አስራ ዘጠኝ ክትባቶችን ባልወሰዱ የዩናይትድ ስቴትስ ከተማ በሚገኙ ሆስፒታሎች ውስጥ ከፍተኛ የሆነ የኮቪድ አስራ ዘጠኝ ህመማን ቁጥር እየተመዘገበ ይገኛል ሲል አስታወቀ። ማዕከሉ አክሎም አርባ በመቶ የሚሆኑት ተጠቂዎች እድሜያቸው ከአስራ ስምንት አመት እስከ አርባ ዘጠኝ አመት የሚሆኑ ወጣቶችና ጎልማሶች ናቸው ሲል አስታውቋል። ፕሬዚዳንት ጆ ባይደን ባለፈው ሳምንት ላይ ሰዎችን እያሳመኑ ለማስከተብ የማህበረሰብ ቅስቀሳ ያስፈልጋል ብለዋል። ከማህበረሰብ ወደ ማህበረሰብ፣ ከጎረቤት ጎረቤት፣ ከአንዱ በር ወደ ሌላው በር የእያንዳንዱን ደጃፍ እያንኳኳን ሰዎች ከቫይረሱ እንዲጠበቁና እርዳታ እንዲያገኙ ማድረግ አለብን። ይሁንና አንዳንድ የሪፐብሊካን ሕግ አውጪዎች ፌዴራል መንግስቱ በየሰው ደጃፍ ለመምጣት መወሰኑ አሳስቧቸዋል። የፕሬዚዳንት ጆ ባይደን አስተዳደር ማለትም የዴሞክራቲክ ፓርቲ ደግሞ ይሄ ማለት የፌዴራል መንግስቱ በየደጃፉ እየዞረ ሰዎችን ያስገድዳል ማለት አይደለም ሲሉ ሁኔታዎችን አጥርተዋል። አስተዳደሩ አክሎም የፌዴራል መንግስቱ ሰርጎ ገብ የምላሽ ግብረ ኃይልን በማቋቋም ተጨማሪ ድጋፍ ያደርጋል ማለት ነውም ብሏል። በክትባቱ ዙሪያ ያሉ የሀሳብ መከፋፈሎችም የክትባት አሰጣጥ ሂደቱን እያደናቀፉት ነው። በቅርቡ ኤቢሲ እና ዋሽንግተን ፖስት የተሰኙት የሀገሪቱ መገናኛ ብዙኃን ባደረጉት ዳሰሳ ዘጠና ሶስት በመቶ ከሚሆኑትና ለመከተብ ፈቃደኛ ከሆኑት ዴሞክራቶች አንጻር ከግማሽ ያነሱ ሪፐብሊካኖች ብቻ ናቸው የተከተቡትም ሆነ ወደፊት ለመከተብ የሚያስቡት። የዋይት ሀውስ የህክምና አማካሪ የሆኑት ዶክተር አንቶኒ ፋውቺ ያልተከተቡ ሰዎችን በሚያምናቸው ሰዎች በኩል ማግኘቱ በጣም አስፈላጊ ነው ብለዋል። The divisiveness ከዚህ ወረርሽኝ መጀመሪያ ጀምሮ ደንቃራ ከሆነብን መከፋፈል መራቅ አለብን። ሪፐብሊካኖችን በመምረጥ የምትታወቀው የዩናይትድ ስቴትሷ አርካንሳ ግዛት በኮቪድ-19 የተነሳ ሆስፒታል የሚገቡ ሰዎች ቁጥር ጨምሯል። የጆንስ ሆፕኪንስ የኮሮና ቫይረስ የመረጃ ማዕከል እስካሁን ድረስ 32 በመቶ የሚሆኑት የግዛቱ ነዋሪዎች ብቻ ናቸው የተከተቡት ሲል አስታውቋል። የአርካንሳ ሀገረ ገዥ የሆኑት ሪፐብሊካኑ አሳ ሀችንሰን የክትባት ጥርጣሬ ወጋ ጋዜጣ ጥባቂዎች በመንግስት ላይ ካላቸው ጥርጣሬና አለመተማመን ጋር ይያያዛል ሲሉ ተናግረዋል። ተናግረዋል ልክ በታሪካችን እንዳደረግነው ሁሉ ጥርጣሬንና አለማመንን ማሸነፍ የምንችለው በእውነት ነው። የዩናይትድ ስቴትስ የበሽታ መከላከልና መቆጣጠር ማዕከል ሲዲሲ በመጪው ዓመት ትምህርት ቤቶች ሁሉ ክፍት እንዲሆኑና ተማሪዎችም ሙሉ ለሙሉ ወደ ትምህርት ቤቶች እንዲመለሱ ፈቅዷል። ይሁንና ተማሪዎችም ሆኑ አስተማሪዎች ሙሉ ለሙሉ ቢከተቡም የአፍና የአፍንጫ መሸፈኛ ማድረጋቸው ግን ፖለቲካዊ ጉዳይ ሆኗል። ሪፐብሊካን ግዛቶች የሆኑት አርካንሳና ቴክሳስ ተማሪዎች የአፍና የአፍንጫ መሸፈኛ ማድረግ የለባቸውም ያሉ ሲሆን፣ እንደ ካሊፎርኒያ ያሉ ዴሞክራቲክ ግዛቶች ደግሞ ሁል ጊዜም አካላዊ መራራቅን መተግበሩ አስቸጋሪ በመሆኑ የአፍና የአፍንጫ መሸፈኛ ማጥለቁ አስፈላጊ ነው ብለዋል። ለሚሼል ኩዊንን ዘገባ አይደን ገረመው ከዋሽንግተን ዲሲ።